ሰሞኑን ኢትዮጵያና ሱዳን በሚወዛገቡበት የአልፋሽቃ ድንበር አካባቢ አገርሽቷል በተባለው ጦርነት ኢትዮጵያ በርካታ ወታደሮችን ገድላ ብኛለች ስትል ሱዳን ወቀሰች። ሮይተርስ የዜና ወኪል ከሱዳን የመከላከያ ምንጮች አገኘሁ ባለው መረጃ በትንሽ ቁጥር ስድስት የሱዳን መከላከያ ሰራዊት መገደላቸውን ዘግቧል። መረጃውን ስህተት የተሞላ በሚል አጣጥሎ አቋሙን የገለጸው የኢትዮጵያ መንግስት ግን ለጎረቤት ሀገራት ግንኙነትና ትስስር ትልቅ ቦታ እንዳለው ገልጸው የህልውና ዘመቻ ያለውን የሰሜን ኢትዮጵያው ጦርነት ማካሄ መሄድ ከጀመረ ወዲህ ግን ሰርጎ ገብ የሽብር ቡድን ኃይሎች ያሏቸው ጥቃት ለማድረግ ሲሞክሩ እንቅስቃሴውን ለመግታት እርምጃዎች መወሰዳቸውን ነው የገለጸው። በቅርቡም በዚሁ መስመር ሰርገው ለመግባት ጥፋት ለመፈጸም በሞከሩት ላይ የተወሰደውን እርምጃ በተሳሳተ መንገድ የዘገቡ መገናኛ ብዙሀን መኖራቸውን የመንግስት ኮሚኒኬሽን አገልግሎት አሳውቋል። ሚኒስትር ዴኤታ ሰላማዊት ካሳ ዛሬ ለመገናኛ ብዙሀን በሰጡት መግለጫ እንዳሉት የኢትዮጵያ መንግስት የሱዳን ወታደሮች ላይ ጥቃት ፈጽሟል መባሉም ፍጹም ሀሰት ነው። ከሰሞኑ በተለይ ሱዳን በኩል ሰርገው የገቡ የዚሁ የጥፋት ኃይሉ ቡድኖች በህብረተሰቡ ላይ ጉዳት ለማድረስ ሲሞክሩ መንግስት በእነዚህ አካላት ላይ እርምጃ መውሰዱም ይታወቃል። ይህንን ግን በተለያየ መልኩ አንዳንድ መገናኛ ብዙኃን በተሳሳተ መንገድ ሲዘግቡትም ተመልክተናል። ሁኔታው ግን አሁን ሀገራችን በተለይ ካለችበት የህልውና ዘመቻ ጋር ግንኙነት ያለውና ከዛ ውጭ ምንም አይነት ገጽታ የሌለው መሆኑን ለማንሳት ያስፈልጋል። በተለይ የሱዳን ወታደሮች ላይ ጥቃት ተፈጽሟል በሚል አንዳንድ መገናኛ ብዙኃን የዘገቡበት አግባብም ፍጹም ስህተት መሆኑን ለማንሳት እንወዳለን። ኢትዮጵያ ከጎረቤት ሀገራት ጋር ላላት ግን ግንኙነትና ትስስር ትልቅ ቦታ እንደምትሰጥ በተደጋጋሚ በተግባር አስመስክራለች፣ ያሉት ሚኒስትር ዴታዋ አሁን ድረስ በሱዳን ተወሮ የሚገኘው የኢትዮጵያ መሬት የሁለቱ ሀገራትና የህዝቦቻቸው ትስስር ጠቀሜታን ግንዛቤ ውስጥ በማስገባት ሰላማዊ መፍትሔ እየተፈለገለት ነውም ተብሏል። አሁንም በሱዳን በኩል ተወሮ የሚገኘው የኢትዮጵያ ግዛት በተመለከተ መንግስት የሀገራቱን በዘመናት የዘለቀ አብሮነት እና ትስስራቸውን ከግምት ውስጥ ባስገባ መልኩ መፍትሔ ለማፈላለግ እየሞከረ እንደሆነ ይታወቃል። በታሪክ ባህል በብዙ መንገዶች እነዚህ ሁለት ሀገራት ጠንካራ የሆነ ትስስር አላቸው። ከኢትዮጵያ ጋር ያለው የሱዳን መንግስትና ህዝብም እንግዲህ አብሮነቱን ከግምት ውስጥ በማስገባት ኢትዮጵያን ለማፍረስ በተለይ ቆርጦ የተነሳውን የሽብር ቡድኑ መደበቂያ እንዳይሆን ለማድረግ የሀገራቱን ጠንካራ ግንኙነት ለመበረዝ ታለሞ እየተነዙ የሚገኙ መሆናቸውን ከግምት ውስጥ በማስገባት መንግስት በሁለቱ ሀገራት ግንኙነት ላይ ጫና እንደማያሳድር ያለውን እምነት በዚሁ አጋጣሚ ለመግለጽ እወዳለሁኝ። አሁን ላይ ኢትዮጵያ የሰሜኑ ጦርነት በ በሚፈጠረው ስብስብ ሁኔታ ውስጥ ባለችበት ወቅት በኢትዮ ሱዳን ድንበር አካባቢ የሚቀሰቀሰው ግጭት ሊፈጥር የሚችለው ጫናና እንድምታው ምን ይሆን ስንል የጠየቅናቸው የኢትዮጵያን ወቅታዊ ፖለቲካ በቅርበት የሚከታተሉት የኮተቤ ሜትሮፖሊታን ዩኒቨርሲቲ የታሪክና ዓለም አቀፍ ሕግ ተመራማሪ ዶክተር አልማው ክፍሌ። እንግዲህ ኢትዮጵያ እና ሱዳን መካከል የሴራ ግንኙነት ከተመሰረተ ቆይቷል። ይህን ከኋላ ሴራውን የሚመራው ግብጽ ነው። ሱዳን ከኢትዮጵያ ጋር ያላት አጀንዳ በፖለቲካ ሲገመገም ሰላማዊ ነው። አሁን አቶ መጨረሻው እርምጃ የኢትዮጵያ መንግስት ሀሳቡ እንዲበተን ዓለም አቀፍ ተጽዕኖ እንዲደረግበት በማሰብ የተደረገ ነው እንጂ በቀጥታ ይሁን የሚባለው ነገር ላይሆን ይችላል። ሁለተኛ ደግሞ እርምጃ ሊወሰድ ይችላል። በኢትዮጵያ መንግስት በኩል በዛ በኩል የሚንቀሳቀሱ ናይሎች የኢትዮጵያ መንግስት እርምጃ አይወስድም ማለት አይቻልም። እየተደረገ ያለው ዓለም አቀፍ ኮሚኒቲው በሱዳን በኩል የሚቻለውን ነገር ጫና ተደርጎ የኢትዮጵያ መንግስት በዚህ በኩል የሚወስደውን እርምጃ ቢሮ ወደዛ እንዲዞር ትኩረት ማስቀየረ በሌላ በኩል በቂ የፖለቲካ ልዩነት ከኢትዮጵያ ጋር የሌላት ሱዳን ውስጣዊ አንድነትና መረጋጋትን ለማምጣትም የኢትዮጵያ የድንበር ውዝግብን ለመጠቀም ልትንቀሳቀስ ትችላለች ይላሉ የፖለቲካ አዋቂው። ሱዳን ያለመረጋጋቱ ገንፍሎ መንግስትን ያጠፋ በሚችል ደረጃ ያለ ትኩረት መቀየራ ነው። ይሄ አቴንሽን ዳይቨርን የሚሉት ነገር ነው። የሱዳንን አመት ወደ ኢትዮጵያ ጊር አድርጎ ኢትዮጵያ እየወረረችን ነው፣ ስለዚህ የጋራ ጠላታችንን እንቋቋም ና ይህን የውስጥ ነገሩን እናርግቦ የሚል የተፎካካሪ ፓርቲዎችን አመጽ ላይ የወጡ ሰዎችን ትኩረት ለማስቀየር የመራባዊ ነጅ ያለበትን ይመስላል በሰፊው በምናይበት ጊዜ። ምክንያቱም እነሱ የጠየቁት ጥያቄ አለ። በዛ ጥያቄ መሰረት የኢትዮጵያ መንግስት የማይስተናገድ ና የማይሄድ ከሆነ የራሳቸውን የሆነ አንዳንድ ጫና ማዕከቦችን ለማድረግ ያመች ዘንድ ነው ይህ ጥያቄ እንዲቀርብ የተደረገው። ለዶይቼ ቬለ ለተጠናቀረው ዘገባ ስዩም ጌቱ ነኝ ከአዲስ አበባ።